ረብታ ዮሐንስ ዮሀንስ ሀጎስ ይበራል። አሁን አማራ ክልልና ትግራይ ክልል ትንሽ ችግር አለ በህዝብ መካከል ባይሆንም ፖለቲከኞች በፈጠሩት ነገር ችግር አለ። ከሄዱ እነዚህ ልጆች ኃላፊነት የሚወስድላቸው አካል ካለ ቢሄዱ ክፋት የለ። ነገር ግን እዛ ሂዶ ችግር የሚገጥ መስው ከሆነ ምናልባት የተለያየ አደጋ ደርሶባቸው ስለሚመጡ ከዛ ስጋት አንጻር ነው እንጂ ያም ሀገራቸው ነው፣ ይም ሀገራቸው መሄድ ነው ያለባቸው። ግን ሲሄዱ ምን ምን መደረግ አለበት ግን ደግሞ መታሰብ አለበት ላይ ነው ይቻ ነው። እኔ አሁን ይሄ የትግራይ ብሔራዊ ክልላዊ መንግስት በተማሪዎቹ ዙሪያ ላይ ያሳለፈው ሀገር የሚጠቅም ውሳኔ ነው ብዬ አላስብም። ለዚህ ደግሞ ምክንያት ምንድነው? በተማሪዎች ላይ ዘር መሰረት ያደረገ ጥቃት እየተካሄደ ያለው አማራ ክልል ላይ ብቻ አይደለም። እንዲሁም አንዳንድ ነገሮችን ስናይ የአማራ ተማሪዎች በተለያዩ አካባቢዎች የሚደርስባቸው ጫና ከሌላው በተለየ የከፋና የበዛ ሆኖ ነው የምናገኘው። ከዛ ውጭ ለተፈጠረው ችግር ችግር መፍትሄ ስለማይሆን ሊያባብስና ሕዝብና ሕዝብን የሚያራርቅ እንጂ ሊያቀራርብ የሚችል የመፍትሄ ሀሳብ ስላልሆነ። ዮናስ ገብሬወት ይባላለሁ። ያው ሎጂካሊ ካየ ነው አንድ ሀገር ውስጥ እስካለ ድረስ ማንኛውም ሰው የፈለገው ቦታ ተዛውሮ የመኖርና የመማር መብት አሁን በቅርብ ጊዜያት በሀገራችን ባጋጥመው የጸጥታ ጉዳይ ግን የትግራይ ተማሪዎች ላይ ስለሚበዛ ነው። እንደውም ዘግይተዋል። እንደ ክልል ተደጋጋሚ ስለማወሰድፍም እያደረግን ነበር መሄድ የለባቸውም እያል ከአምና ጀምረን ማለት ነው። የሆነ ጥቃት ሲደርስ አሁን በመንግስት የተደራጀ ጥቃት ነው ለማለት ዶኩመንት ያስፈልጋል ወይ ማስረጃ ያስፈልጋል። ግን መንግስት መቃወም አለበት። ባለፈው አክሱም ዩኒቨርሲቲ አንድ ተማሪ ሲጎዳ ዶክተር ደብረጽዮን ወጥቶ እንደተናገረው አይነት ትክክለኛ ተቀባይነት እንደሌለው አማራ ክልል ሁለት ሶስት ተማሪዎችን ሲሞቱ በክልል ደረጃ የተሰጠ መግለጫ የለም። ስለዚህ ዋስትና ታጣለ። እኔ አሁን ዘመዶቼ እንዳይሄዱ መንግስት ላይ ከለክል ራሱ እንዳይሄዱ ጨርሰን ነበር ግን ከመሞት አለመማር ይሻላል፣ ሰላም ሲሆን ደግሞ ይማራል በሚል ሀሳቤ ማለት ነው። ቢያንስ ተጠያቂ የሆኑ ልጆችን ማሰር፣ መጠየቅ ህጋዊ በሆነ ሁኔታ አለብንና እንደዛ ካልተደረገ ግን በጣም አሳሳቢ ነው። ጊዜያዊ መፍትሄ ነው ዘላቂ መፍትሄ አይደለም። ተማሪዎች መከልከል አሁን አመት ዓመት እየከለከልክ መሆናር አችልም ግን ፌዴራል መንግስት የሆነ መፍትሄ እስኪያበጅ ድረስ የትግራይ ክልል መከልከሉ ትክክል ነው። አሁን መፍትሄውም የሆነ ያለበት ብዬ የማምነው እንደ ሰው ግን ፌዴራል መንግስት የሆነ ነገር ማድረግ አለበት። እኔ ሰልማን ሀሰን ይባላል። ብዙ የዩኒቨርሲቲ ተማሪዎች በተለያየ ቦታ ሲሄዱ ከአካዴሚካል እውቀት ባሻገር የተለያዩ ማህበረሰባዊ እውቀቶችን ይዘው ይመልሳሉ። ስለዚህ የትግራይ ክልል ተማሪዎች ወደ ሌላ ክልል ስፔሻሊ ወደ አማራ ክልል አይመጡም ማለት አማራ ክልል ሂደው የአማራ ክልል ሕዝብ ይወዳቸዋል ከሚል አመለካከት የመነጨ ሳይሆን ተማሪዎችን ያው የፖለቲካ መጠቀሚያ ከማድረግ የመነጨ ነው ብዬ ነው የማስበው። ስለዚህ ተማሪዎች ወደ ሌላ ቦታ መሄድ አለባቸው። እንኳን ሀገራቸው ቀርቶ በስኮላር ከሀገር ውጭን የሚሄዱበት አጋጣሚ አለ። ስለዚህ አግባብ አይደለም። ከሆነም ደግሞ ከክልል መንግስታት ጋር ወይም ደግሞ ክልል ደግሞ ከፌደራል መንግስት ጋር ተወያይቶ ችግሩን መቅረፍ ነው የሚሻለው እንጂ ተማሪዎችን ወደ ሌላ ክልል እንዳይሄዱ በክልላቸው ብቻ እንዲማሩ ማድረግ ያው የተማሪዎችን እውቀት መገደብ ነው፣ ተማሪዎችን ደግሞ የፖለቲካ መጠቀሚያ ከማድረግ የሚመነጭ ነው ብዬ ነው የማስበው። ስለዚህ እንዲህ አይነት ነገር ወደፊት ተገቢ አይደለም ብዬ አስባለሁ። ስሜ መሀመድ ከማል ይባላል። አሁን ባለችበት የሀገራችን ሁኔታ ትክክል አይደለም ብዬ የማስበው ምክንያቱም ይህ ህዝብ አንድ ላይ የኖረ ህዝብ ነው። ምክንያቱም አሁን ያለው አስተዳዳሪ የሚያስተዳድሩት አካላት የሚሰጡት ነገር ያው ህዝብን የሚያቆራረጥና አንድነትን የማያመጣ ነገር ነው እና ይህንን ግንዛቤ በማስገባት ህዝቡን አንድነቱን እንዲመጥና ይሄ ነገር የሚያልፍ ነገር ነው። ይህንን የሚያልፈውን ነገር ደግሞ የማያልፈውን ነገር አድርገን ከምናልፍ ና ህዝቡን አንድነቱን እንዲመጥና፣ ጊዜያዊ የሆነ ነገር ውሳኔ ከምንወስን አንድነትን ብንመጥ መልካም የሚለው ነው። አብዛኞቻችሁ የተወሰነው ውሳኔ ዘለቄታዊ መፍትሄ መሆን እንደማይችል ገልጻችሁ ተማሪዎች ደህንነታቸው ተረጋግጦ ወደ ተመደቡበት የትምህርት ማዕከል ቢገቡ መልካም ነው ብላችኋል። ለጊዜውም መፍትሄ እስኪገኝ ድረስ በያሉበት መማራቸው የተሻለ ነው ያላችሁም አላችሁ። ሁላችሁም ሀሳባችሁን ስላካፈላችሁ እናመሰግናለን። ല്ല